ኬንያ ድፍድፍ ዘይት ለዓለም ገበያ ማቅረብ መጀመሯን የሚመለከተው የገልሞ ዳዊት ዘገባ ከናይሮቢ ተጠናቅሮ ገብቷል። ቀጥሎ ይቀርባል። ኬንያ የነዳጅ ምርት ለዓለም ገበያ ማቅረብ መጀመሯን አስታወቀች። የኬንያ ፕሬዝዳንት ኡሁሩ ኬንያታ ዛሬ የአገራቸውን ድፍድፍ ነዳጅ ምርት ወደ እስያ ለምትወስደው የኬንያ መርከብ ሽኝት ሲያደርጉ ይህ ለኬንያ ትልቅ ድል ነው ብለዋል። Kenya's grand march to oil and gas production and export. ክቡራትና ክቡራን ኬንያ ዘይት ላኪ ሀገር መሆኗን በኩራት ላበስራችሁ እፈልጋለሁ። ዘይቱን የጫነውን መርከብ ጉዞ ማስጀመር ለኬንያም ሆነ ለአካባቢው አዲስ ስጋት ነው፣ ለኬንያውያን ደግሞ አዲስ የብልጽግና ምዕራፍ ነው። ይህ የብልጽግና ምንጭ በቀና ሁኔታ መጠበቅ አለበት። በዚህ በኩል መንግሥት የማያወላውል አቋም አለው። መንግሥታችን ኬንያውያን የማንኛውም የተፈጥሮ ሀብታችን እኩል ተጠቃሚ መሆናቸውን ለማረጋገጥ ይሰራል። ፕሬዚዳንት ኬንያታ አክለው ሀገራቸው እንደ ግሮጎሳውያን ዘመን አቆጣጠር በ1937 ነዳጅ ፍለጋ መጀመሯን እና በ2012 በቱርካና ግዛት የነዳጅና የተፈጥሮ ጋዝ ክምችት ማግኘቷን ጠቅሰዋል። መንግስታቸው ከሚገኘው ነዳጅ እያንዳንዱ የሀገሩ ዜጋ ተጠቃሚ እንዲሆን ይሰራል ሲሉም ተናግረዋል። ከኬንያ ቱርካና ግዛት የአይርላንዶች ቱሎ ኦይል ኩባንያ የነዳጅ ማውጣት ስራ ላይ ሲሆን የመጀመሪያዎቹን 200000 በርሜል ድፍድፍ ነዳጅ ምርትን የቻይና መንግስት ኬም ቻይና ኩባንያ በ12 ሚሊዮን ዶላር ገዝቶታል። ዛሬም ኬንያ ለዓለም ገበያ ወደ ቻይና የላከችውን 200000 በርሜል ነዳጅ የጫነች መርከብ ከሞምባሳ ወደብ ወደ ማሌዥያ ተሸኝታለች። ነዳጁ ከቱርካና ግዛት በመኪና እየተጓጓዘ ሲሆን ቱሎ ኩባንያ ቱርካናንና የሞምባሳ ወደብን በቀጥታ የሚያገናኝ የነዳጅ ቱቦ በመዘርጋት ላይ ይገኛል። አሁን ኩባንያው በየቀኑ 200 በርሜል ድፍድፍ ነዳጅ ወደ ሞምባሳ ማጓጓዝ የጀመረ ሲሆን የነዳጅ ቱቦ መዘርጋቱ በ2022 ይጠናቀቃል ተብሎ ይጠበቃል። ቱሎ ኦይል ኩባንያ በኬንያዋ ቱርካና ግዛት ወደ 560 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ ክምችት እንደሚገኝ ገልጸው፣ የቱቦ መስመር ዝርጋታው ሲጠናቀቅ ኬንያ በየቀኑ 100 ሺህ በርሜል ነዳጅ አምርታ ለገበያ ማቅረብ ትችላለች ብለዋል። ለአሜሪካ ድምጽ እልሞዳዊት